ሃይማኖት ከትናንት ማምሻ ተኩስና ግድያ በኋላ ፓሪስ ዛሬ እንዴት ዋለች? እስቲ ባጭሩ ንገሪ። ፓሪስ፣ በተለይም ደግሞ ሸንዘሊዜ ጎዳና እንደ ወትሮው ሁሉ ሱቆች ተከፍተው በርካታ ሰዎች ወደ አካባቢው በመምጣት እንደ ወትሮው የሚያደርጓቸውን ነገሮች እያደረጉ ነው የሚገኙት። አንዳንድ ፓሪዛውያንም አንድ ፖሊስ ሕይወቱን ባጣበት ቦታ ላይ አበባ እያስቀመጡ ነው የሚገኙት። የገዳው ማንነት በግልጽ ታውቋል፣ እራሱም ተገድሏል። አንዳንድ መረጃዎች ሲወጡ ነበረ። ሰውየው ከዚህ በፊት በወንጀል የሚፈለግ የሚታደን እና ከዚህ ቀደምም የተፈረደበት ነበር ይባላልና በግልጽ የታወቀ ነገር አለ ማንነቱ ዋናው የመርማሪያ አካል እንዳስተዋወቀው ይሄን ጥቃት ፈጽሟል የተባለው ግለሰብ ሰላሳ ዘጠኝ አመት እንደሆነውና ስሙን በግልጽ አላሳወቁም። ሆኖም ግን ከዚህ ቀደም በፖሊስ አባላት ጥቃት ለመፈጸም ሙከራ አድርጎ እስር ላይ የነበረና በቂ መረጃ አልተገኘም በሚል በቅርብ ጊዜ የተለቀቀ እንደነበረ ነው መረጃዎቹ እያመለከቱ የሚገኙት። ሶስት የቤተሰቡ አባላት በዛሬው ዕለት በቁጥጥር ስር ውለው ምርመራ እየተካሄደባቸው ነው የሚገኘው የትናንቱ ጥቃት በምርጫ ዘመቻው ላይ ምን ያክል ተጽዕኖ አሳርፏል? እንደሚታወቀው እንግዲህ የፊታችን እሁድ ፈረንሳይ የመጀመሪያውን ዙር የፕሬዝዳንታዊ ምርጫ የሚደረግበት ወቅት ነው። ትላንት ምሽት የመጨረሻው የቴሌቪዥን ክርክር ተወዳዳሪዎቹ የሚያደርጉበት ሰዓት ላይ ነው ይሄ አደጋ እንደተፈጠረ የታወቀው። እንግዲህ በብዛት እየተነገረ ያለው ይሄን ያህል የጎላ ተጽዕኖ ላያደርግ ይችላል የሚል ነገር አለ። በሌላ በኩል ደግሞ በተለይም እንደ ማሪን ሎፔን አይነቱ ከስደተኞች ጋር በተያያዘ ከረር ያለ አቋም ላለው ይሄ መሰሉ ጥቃት ለሳቸው ትልቅ የሆነ ፖለቲካ ግብአት እንዳለው ነው እየተነገረ የሚገኘው። ዋና ዋና እጩ ተወዳዳሪዎች በዛሬው እለት የነበራቸውን የምርጫ ቅስቀሳ ሰርዘዋል። ከእነዚህም ውስጥ ማሪን ሎፔን ኢማኑኤል ማክሮ እንዲሁም ደግሞ ፍራንሷ ፊሎን እና ደግሞ የሶሻሊስት ፓርቲው ተወካይ ሀሞ የምረጡ እንቅስቀሳ ዘመቻ በመሰረት በደረሰው ሁኔታ ከህዝቡ ጋር ያላቸውን ሀዘንና አንድነት ለማሳየት መፈለጋቸውን ገልጸዋል። የብሔራዊ ግንባር ፓርቲ ተወካይ ማሪን ሎፔን ይሄን መሰሉ ጥቃት የተፈጸመው ፈረንሳይ በአውሮፓ ውስጥ መቆየቷ የራሷ ድንበር የሌላት እና በርካታ ስደተኞች ወደ ፈረንሳይ መግባታቸው እና መንግስትም ደግሞ እየወሰደ ያለው እርምጃ በቂ ያለመሆኑ ፈረንሳይን ተደጋጋሚ ጥቃት የደረሰባት ትገኛለች የሚል ትችት ሰንዝረው ነበር። ይህንን ተከትሎም ደግሞ የፈረንሳይ ጠቅላይ ሚኒስትር በርናንድ ጋዛኖቭ ሎፔንን የሰጠችውን አስተያየት በሰላ ትችት ነው ያጣጣሉት። የጠቃቀሻቸው እጩ ተወዳዳሪዎች አሉ። እነ ኢማኑኤል ማክሮ፣ ፍራንሷ ፊዮ፣ ዦን ሉክ ሜሌንሾን ትንሽ ወደ ግራ ጽንፍ የሚሄዱ ናቸው እና የቀኝ ጽንፈኛዋ ታዋቂ ፖለቲከኛ ማሪ ሎፔን፣ እንደው የህዝብ አስተያየት መመዘኛ ወዴት የሚያደላ ይመስልሻል? እርግጥ ነው እስካሁን የወጡ አስተያየቶች በርካታ ፈረንሳዊ ገና አልወሰነም ለማን ድምፁን እንደሚሰጥ። ግን ወደማ የሚያዳላ ይመስልሻል? መልካም እንግዲህ፣ በአጠቃላይ የዘንድሮ የፕሬዝዳንታዊ ምርጫ እጩዎች ለራሳቸው ብቻ ሳይሆን ለመራጩም ህዝብ አንደኛ መብዛታቸው በቁጥር መብዛታቸው ያቀረቧቸው አጀንዳዎችም እርስ በርሳቸው የሚቃረሩና እንደገና በጣም ጽንፍ ያላቸው በመሆኑ ለመምረጥ የሚያስቸግር እንደሆነ ነው በርካታ ፈረንሳውያኖች ሲናገሩ የሚደመጠው በመሆኑ እስካሁን ድረስ ወደ ሰላሳ ፐርሰንት የሚሆኑ ፈረንሳውያን ማንን እንዳይመርጡ እስካሁን ድረስ ግልጽ አልተደረገም ወይም ደግሞ አያውቁትም። በጣም አመሰግናለሁ ሃይማኖት ጥሩነህ እንደተለመደው ለሰጠሽን አስተያየት